ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ሀብታሙ ስዩም ከአሜሪካ ድምፅ አብሬያችሁ ቆያለሁ። የበርካታ የኪነ ጥበብ ሰዎችን ሀሳብ የታደምንበት የ2013 የኢትዮጵያ ዘመን ሊጠናቀቅ ጥቂት ቀናት ቀርተውታል። አዲሱን ዓመት ከመቀበላችን በፊት ከተወሰኑት እንግዶቻችን ጋር ያደረግነውን ቆይታ ዳግም ልናስደምጣችሁ ወደናል ጥሩ ሙዚቃዎችንም እንሰማለን ኤልያስ አስማረ የድምፅ ምህንድስናውን ይከውናል የዛሬዎቹን እንሆ እንደ አውሮፓውያን አቆጣጠር ህዳር 2008 ላይ ለመጀመሪያ ጊዜ ለእይታ ከቀረበበት ቀን ጀምሮ በአሜሪካዊቱ ጸሐፌ ተውኔት ሌን ኖቴጅ የተጻፈው ሪዊንድ ቲያትር የብዙ ተመልካቾችን አድናቆት ሰብስቧል። እጅግ ክብር የሚሰጠው የፑሊትዘር ሽልማትንም አሸንፏል። የተለያዩ ዓለም ሀገራት ለሀገራቸው ተመልካቾች እንዲቀርብም መርጠውታል። ሄ ሩባና ነው አንዱ ሰካራ ወታደር በተቻለው አቅም ራሱን የሁሉም ነገር ነፃው ጫሩ ያስባል። የኔንም ጫማ እንዲ እዚህ ስመጣ አዲስ ጫማ መግዛት ሆነ ስራ እንደውም እድለኛ የፈለገው ጫማ ብቻ ነው። ኮቪድ-19 ድንገተኛ ደንቃራ ሆነ እንጂ ኢትዮጵያውያንም ቀልብ ሳቢውን ቲያትር ይህን በደጋገሙት ነበረ። ይህ እንዲሆን ሲለፋ የሰነበተው ደግሞ ዘሪሁን ብርሃኑ ነው። ዘሪሁንን በጋዜጠኝነቱ ታስታውሱታላችሁ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ባልደረባ፣ ተርጓሚና አዘጋጅ በመሆን ሌላኛ በርክቶቱን ማዳረስ ጀምሯል። ሩዊን እንደ የተሰኘውን ቲያትር ወደ አማርኛ ተርጉሞ ያዘጋጀውም እሱ ነው። ለምን ስለ ቲያትሩ ይዘት አንሰማም? የድርሰቱ መቼት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ በሚገኝ አንድ ኢቱሪ በሚባል ጫካ ውስጥ ነው። የበዋናነት ደግሞ በዚህ በኮንጎ በነበረው የእርስ በእርስ ጦርነት ላይ በተለይ ሁለተኛው ትልቁ የኮንጎ ጦርነት ተብሎ በሚቆጠረው ከሁለት ሺህ ሶስት እንደ አውሮፓውያን አቆጣጠር የጀመረው ጦርነት ላይ መሰረት ያደርግ እና በዛ ጦርነት ምክንያት በተለይ በዋናነት በጦርነቱ ጉዳት ስለሚደርስባቸው ሴቶች የሴቶችን ሕይወትና እንዲሁም በጠቅላላው የወጣቶችን ሕይወት የሚያተኩር ነው። ጸሐፊዋ አሜሪካዊት ብትሆንም ይህንን ድርሰት ለመጻፍ ሩዋንዳ ድንበር ድረስ በመምጣት ከኮንጎ የሚመጡ ስደተኞችን ቃለመጠይቅ አድርጋ ያንን መረጃ ወደ ወደ ቲያትር መልሰው አሜሪካ ታየ ብዙ ጊዜ አሜሪካ ታይተዋል። ከዛም በተቀረ ደግሞ ሌሎች የአውሮፓ ሀገሮችም ታይተዋል። ስለዚህ በዋናነት የጦርነትን አስከፊነት የጦርነትን ፈተና ከሁሉ በላይ ደግሞ በጦርነት ውስጥ በዛ ፈተና ውስጥ ጥረው ግረው የሚያልፉ ሴቶችን ጠንካራ ሴቶችንም ተምሳሌትነት የሚያሳይ ነው። ምንም እንኳን ስለ ጦርነትና ስለ ውጊያ የሚያሳይ ቢሆንም እዛ ሁሉ መከራ ውስጥ ግን አልፎ ስለሚወጡ ጠንካራ ሰዎችን ደግሞ በደንብ ያሳያል። እንደገናም ጦርነት በሁለት ወገኖች የሚደረግ ውጊያም ቢሆን ብዙ ደግሞ ተያያዥ ነገሮች እንዳሉትም የሚያሳይ ነው። በተለይ በኮንጎ የእርስ በእርስ ጦርነት ጊዜ በመንግስትና በተቃዋሚ ሀይሎች መካከል የሚደረገው ውጊያ ከጀርባ ብዙ ሀይሎች እንደነበሩበት በት የዓለም አቀፍ የንግድ ጉዳይ እንደነበረበት ያው ኮንጎ በማዕድን ሀብታ በጣም የምትታወቅ ሀገር ነች። በዓለም ላይ ትልቅ የማዕድን ሀብታ ያላት ሀገር ነች። ያንን የማድናት ለመውሰድ ደግሞ በጣም ብዙ ሀገራትና ድርጅቶች ፍላጎት ያላቸው በመሆኑ እንዴት አድርገው ጦርነቱን እንደሚያፋፍሙትና እንዳይቆም የሚያደርጉትን ጥረት የሚያሳይ ትያትር ነው። ግን በፍጹም አታስቸግርሽ፣ አታስጨንሽ እባክሽ፣ ለአንድ ወር ያህል እንኳን ውሰጅና ውሰጀትነ እንግዲህ ዘሪሁን፣ ቀደም ብለህ እንደገለጽከው ቲያትሩ መቼቱ በእርስ በርስ ጦርነት ውስጥ በነበረችው ኮንጎ ነው። ይህ ቲያትር ለኢትዮጵያውያን ተመልካቾች ነፍስም የቀረበ ነው እንድትል ያደረገህ ወደ አማርኛ መተርጎም እንደሚኖርበት ያሳመነ ምክንያቱ ምንድን ነው? በጣም ጥሩ ጥያቄ ነው። አሁን እንግዲህ ከሀገራችን ያለችበትን ሁኔታ እናንተም መላው የሀገራችን ሕዝብ በደንብ የሚረዳው ነገር ነው። በተለያየ ቦታዎች ሰዎች ይገደላሉ ይፈናቀላሉ። የእርስ በርስ የሚመስሉ ጦርነቶች ይከናወናሉ። ብልጭ ድርግም ይላሉ። ሰዎች ይሰደዳሉ። የሁሉ ፈተና ደግሞ የፖለቲካው ስርዓት የፈጠረው ነው። በዋናነት የፖለቲካው ስርዓት ብቻም ሳይሆን የኢኮኖሚ ስርዓታችን፣ የማህበራዊ ስርዓታችን መናጋት ያስከተለው ነገር ነው። በተለይ ባለፈው ሶስት ዓመታት ደግሞ እንደ ማንኛውም ኢትዮጵያዊ እዚህ አዲስ አበባ ስኖር በአይኔ የማየው በጆሮ የምሰማው ነገር በጣም ከባድ ነገር ነው። በዚህ የሚቀጥል ከሆነ መቆጣጠር የማንችለው ከሆነ ወደ ቲያትሩ ላይ ወደ ተገለጸው የኮንጎ የእርስ በርስ ጦርነት የማንሄድበት ምንም ምክንያት የለም። ምክንያቱም ኮንጎም እንደዛው ነበረች። ሁሉም ሀገር ወደ እርስ በርስ ጦርነት ሲገባ እኮ ደረጃ በደረጃ ነው እንጂ በአንዴ አይደለም። ከዛ በፊት ሁሉም ሰላማዊ ነበር፣ ልክ እኛ ሰላማዊ ነን እንደምንለው። ከእርስ በርስ ጦርነት በፊት ሰላማዊ ነበር። ሶማሊያም የዛሬ ከዛሬ ሀያ ሰባት ምናምን ምናምን በፊት ሰላማዊ ህዝብ ነበር የሚኖረው ከዛ ወደ እርስ በርስ ጦርነት ገባ፣ ሀገሩ ፈረሰ። ስለዚህ ይሄ ነገር ከመሆኑ በፊት ወደዛ ነገር ከመሄዳችን በፊት ግን በሌላ ማየት እንዴት ነው? የአበራሽን ጠባሳ ያየ አይነት ነገር ነው። የኮንጎን ጉዳይና መከራ ያየ፣ የጦርነት የሚያመጣውን መከራና ስቃይ ያየ ሰው ወደ ራሱ እንዲመጣ አይፈልግም። ስለዚህ ይሄ ነገር ቢታይ፣ ይሄ ቲያትር ወደ አማርኛ ቢመለስና ቢታይ፣ በሰው የደረሰውን ነገር ብናይ፣ የኮንጎ ወንድሞቻችን፣ በእርግጥ ወንድሞቻችን ናቸው፣ የሚያሳዝን ነገር ነው የሚሆነው ነገር። ግን እኛም እንዳንደግመው ትምህርት እንዲሆን ወደዛ እንዳንሄድ እና ተረጋግተን የፖለቲካውንም የኢኮኖሚውንም ችግሮች ተረጋግተን በንግግር እንድንፈታ መንገድ ለመፈለግ እንደው ለመጠቆም ያህል እና ሁኔታው ከፈጠረው ጭንቀት የመነጨ እንደው መፍትሄ ሀሳብ ቢሆን እና በቲያትር ውስጥ ደግሞ በኢትዮጵያ የቲያትር ታሪክ ውስጥ ብዙ ትልልቅ ጸሐፊዎቻችን እንደምታውቀው አንተም በቲያትሮቻቸው ብዙ ማህበራዊ ችግሮችን ለመፍታት ፖለቲካዊ ችግሮችን መፍትሄ ለማሳየት ሞክረዋል እና ይህም እንደው አንድ ተዋጽኦ ሆኖ ከተገኘ በሚል ነው። በቅርቡ የሚችጋን ዩኒቨርሲቲ አዘጋጅቶት በነበረው ወርክሾፕ ላይ ዋር ድራማስ ኤን ክሮስ ካልቸራል ኮንቴክስት ኢትዮጵያ፣ ዲ አር ሲ ኤንድ የሚል የጦርነት ድራማዎች በባህል ተሻጋሪ አግባቦች ውስጥ ያላቸውን መልክ ጠቅልላ አድርጎ ያሳየ ጥናታዊ ጽሑፍ አቅርበሃል። ስለሱ ጥቂትና ውራ የግል ምልከታን ብታጋራኝ። የምወደው ነገር ጦርነትና ተያያዥ ጉዳዮችን የሚያነሳሱ ቲያትሮች ድንበር ተሻግረው የብዙ ተመልካቾችን ቀልብ የመያዛቸው ሚስጥር ቲያትር እንደ ጥበብ ካለው ኃይል አንጻር ይመስልሃል ወይንስ፣ ጦርነት የሰው ልጆች በተመ ተመሳሳይ የሚጋራቸውን ሕመሞች ወይም ስሜቶች መነሻ መሆኑ ጋር የሚያያዝ ይመስላል። በጣም ጥሩ። ከሁለተኛው ጥያቄ ብነሳ በእርግጥ የትያትር ጥበብ በባህሪው በጣም ለሰው ልጆች የቀረበ ጥበብ ነው። ከአቀራረቡም ጀምሮ አንደኛ፣ በጣም ለተመልካቹ በጣም ቅርብ ጥበብ በመሆኑ ምክንያት ልክ ሁለት ሰው እንደሚያወራ ቤት ውስጥ ቁጭ ብሎ አንተ ከወዳጅ ጋር እንደምታወራው፣ እኔ ከቤተሰቤ ጋር እንደማወራው ያለ ቅርበት አለው። ያ ቅርበቱ ደግሞ ከሌሎች ጥበቦች በተለየ የሚናገረው ነገር ተጽዕኖ እንዲፈጥር እድል ይሰጠዋል። ልክ በቴክኖሎጂ ተቀናብሮ እንደምናየው ፊልም ወይም ደግሞ በህትመት ደረጃ ታትሞ እንደሚወጡ ልብ ወለዶችና የስነግጥም ስራዎች ሳይሆን የቲያትር ጥበብ ሰውየው ራሱ ተዋናዩ ራሱ ፊት ለፊት በተመልካች ማል ቆሞ የሚያወራው ነገር ስለሆነ የማሳመን እድሉ ከፍተኛ ነው ብዙ ጊዜ። ስለዚህ በተቻለ አቅም የሰዎችን አስተያየት አመለካከት እንዲለወጥ የምንፈልጋቸው ነገሮች በቲያትር ስናሳልፍ ይሄንን ታላቅ በተጠቃሚነት መሳሪያነቱን ከግምት በማስገባት ነው። ስለዚህ ብዙ ጊዜ ትልልቅ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የጤናም ጉዳዮች በቲያትር እንዲነሱ ይፈለጋል። በመላው ዓለምም ቲያትር የዚህ በጣም ጥሩ በብዙ አይነት ስልት ቅርሶች ማለት ነው። የግድ ቲያትር ቤት ላይ ብቻ በሚታዩ ሳይሆን ለማህበረሰባዊ ቲያትር የምንላቸው ኮሚኒቲ ቲያትር የምንላቸው ኢንቪዚብል ቲያትር የምንላቸው ስውር ቲያትር የምንለው ፎረም ቲያትር የምንላቸው እነዚህ እነዚህ ስልቶች ማህበረሰቡ ጋር በመቅረብ በአንድ ጉዳይ ላይ አመለካከት ለውጥ ለማምጣት ጉልበት ስላላቸው ነው። ከሌላው የጥበብ አይነቶች በተለየ ማለት ነው እያስ ጥበብ ስላለ አንዱ ነጥብ ይሄ ነው። ሁለተኛው ነጥብ የጦርነት ጉዳይ ዓለም አቀፋዊ የሰው ልጅ ጉዳይ ነው። የሰው ልጅ ፈተና ጉዳይ ነው። ሁል ጊዜ ጦርነት በመጣ ቁጥር የሰው ልጅ ፈተና ውስጥ ይገባል። በጣም የሚገርመው ጦርነት ደግሞ አንድ ቦታ ላይ ይከሰት እንጂ የሚነካካው ቦታ በጣም ብዙ ነው። ጭንቀት የሚፈጥርበት ጉዳት የሚፈጥርበት ቦታ በጣም ብዙ ነው። ለምሳሌ የሶሪያ እርስ በርስ ጦርነት ሲከሰትና ሰዎች መሰደት ሲጀምሩ የሶሪያ ጦርነት ከሶሪያ አልፎ በመላው አውሮፓ በመላው ዓለም ትልቅ ጉዳይ ለብዙ አመት መነጋገሪያ የብዙ የሰው ልጆችን መከራ የሚታይበት ሆኖ አልፏል። የአንደኛና የሁለተኛው ዓለም ጦር በቅርቡ ለማምጣት ነው እንጂ ከዛ በፊትም የአንደኛና የሁለተኛ ዓለም ጦርነት ሲከናወን በጣም በብዙ መከራ በዓለም ላይ ያደርሰዋል። ስለዚህ ጦርነት የሁሉም ሰው ዓለም አቀፋዊ ጉዳይ ነው፣ ዩኒቨርሳል ጉዳይ ነው። ስለዚህ በአንድ ቦታ ይሄንን ጦርነት የሚያወግዝ ይህንን ጦርነት ወይም እንዳይመጣ የሚቀርብ የጥበብ ስራ በሚቀርብ ጊዜ ለሌላው ቦታ በቀላሉ ብታቀርበው አዋጭ ይሆናል። ምንድን ነው ይናገራል። ስለዚህ አሁን እኔ ይህንን ቲያትርም ስተረጉመው ኮንጎ የደረሰውን ነገር ወደ እኛ ብናመጣው ለእኛ ቀርብ ነው። እኛ እየኖርን ያለነው ህይወት ነው። በጦርነት ሁሉም ተገኛ ነው። አንዱ ሰላም ይሆናል ሌላ ጊዜ ደግሞ ሌላኛው ጦርነት ውስጥ ይገባል። ስለዚህ ለዛኛው የሰራው ለዚህም ይሰራል። ለምሳሌ አሁን በኢትዮጵያ ብሔራዊ ቲያትር ይታየ የነበረ ቲያትር የጀርመናዊ በርቶል ፕሬሽ ቲያትር የሆነው ማዘር ከሬጀንደር ችልድረን በማን ያዘዋል እንዳሻው ተጠርጉሞ እምየብረቶ ተብሎ ይታያል። ይህም የጦርነት ታሪክ ነው። የሁለተኛው ዓለም ጦርነት ላይ በጀርመን ያመጣውን ፈተና የሚያሳይ ነው። ይኸው ታሪክ እኛም ጋር ሆኗል። ስለዚህ በባህሪው ጦርነት የሰው ልጆች ጉዳይ ስለሆነ፣ የሰው ልጆች የፈተና ጉዳይ ስለሆነ ለሁሉም አፒል ያደርጋል። ቲያትር ደግሞ ይህን በደንብ የማሳየት አቅም ስላለው ምክንያቱም ቲያትር በባህሉ የብዙ ሙያዎች የጥርቅም ስለሆነ የስነ ስዕልም፣ የሙዚቃም፣ የዳንስም፣ የጽሁፍም፣ የትወናም የነዚህ ሁሉ ሙያ ጥርቅም ስለሆነ የብዙ ሰዎችም ችሎታ የሚታይበት ነገር ስለሆነ ለሰዎች በጣም ኮንቪንስ የማድረግ እድላል እያስባለሁ የመጀመሪያው ጥያቄ ላይ ከዩኒቨርሲቲ ኦፍ ሚሽጋን ጋር የሚያያዝበት ምክንያት ይህን ቲያትር የተረጎምኩት ዩኒቨርሲቲ ኦፍ ሚሽጋን የስድስት ወር ፌሎሺፕ ሰቶኝ እዛ በነበርኩበት ጊዜ ነው። የዛሬ አመት ተኩል፣ ሁለት አመት ገደማ ይህንን ስተረጉም ከእነሱ ጋር እየተነጋገር ነበር ከየአፍሪካ ጥናት ተቋም ጋር የነሱ የአፍሪካ ስተዲስ ሴንተር የሚሉት የአፍሪካ ጥናት ተቋም ጋር ታቡም ነበር። መጀመሪያ ቲያትሩን ከተረጎምኩት በኋላ እዚህ መጥቶ ሲታይ በኢትዮጵያ ብሔራዊ ቲያትር ሲታይ ተቀርጾ ከዛ እኔ ወደ ዩኒቨርሲቲ ኦፍ ሚሽጋን የተቀረጸውን ነገር ይዤ ሂጄ ለህዝቡ እንድናሳይና እዛ ካለው ሰው ጋር ደግሞ ይበልጥ ከቲያትር ተማሪዎችም ወራን ጋር ውይይት እንድናደርግበት ነበር። ነገር ግን የኮቪድ ወረር ሲመጣና ይሄን ሁሉ ነገር ስላፈረሰው ልምምድ ላይ ያለውን ነገር ቀርቼ ለኮንፈረንሱ እንዲሆን ኮንፈረንሱን ደግሞ በኦንላይን እንድናደርገው አድርገን እዛ ላይ እንዲቀርቡ ነዋል እንደተመለከትከውም እኔም አቅርዳለው የኢትዮጵያ ብሔራዊ ቴአትር ዳይሬክተር አቶ ማንያዘዋል እንዳሻውም ጽሁፍ አቅርበዋል፣ ንግግር አድርጓል፣ ለምን ብሔራዊ ቲያትር ይህን ቲያትር እንደመረጠው እና ደግሞ ሁለት የዩኒቨርስቲ ኦፍ ሚሽጋን መምህራንም አብረን በጋራ አቅርበናል። በአጠቃላይ ውይይቱ ጥሩ ነበር ብዬ አስባለሁ፣ ከሌሎች ሰዎችም እንደሰማሁ ለመነሻ የሚሆን ነገር አቅርበናል። ከዛም ባሻገር እኔና ማንያዘዋል ስናወራ ደግሞ ከስነ ቲያትሩ ከማውራት ባሻገር የኢትዮጵያ የቲያትር ሂደትን የቲያትር እንቅስቃሴም ለመላው አለም በጎንዮሽ መንገሩ የተሻለ ነው፣ ማሳወቃችን የተሻለ ነው። ያሁን፣ እንደምታውቀው በብዛት የኢትዮጵያ ቲያትር ኢትዮጵያ ውስጥ ነው ያለው እና ዓለም አቀፍ ተደራሽነቱ በጣም ዝቅተኛ ነው። ይሄም በብዛት የሚያያዘው ከቋንቋ ጋር ነው። የእኛ ቲያትር በዋናነት በአማርኛ የሚሰራ ቲያትር ነው። መላው ዓለም ላይ ያለው ቲያትር በብዛት ደግሞ ወይ በእንግሊዝኛ ነው ወይ በፈረንሳይኛ ነው፣ ከፍተኛ አድማጭ እና ተመልካች ባለበት። ስለዚህ ትንሽ ው ወሰናችንን ገፋ አባረግ በምርምር ጽሁፍ በማቅረብ በንግግር ቀጥለን ደግሞ ወደ ቲያትሩ የምንሄድበትን እድል ለመክፈትም ለመጀመርም ጭምር ነው ያንን ያደረግ ነው። ለአድማጮቹ ያቀረባቸው አዳዲስ የሙዚቃ ስራዎች መነጋገሪያ ሆነዋል ለየት ያለ ቀለም ይዞ የመጣው ወጣት የሚጫወታቸውን ሙዚቃዎች ዘይቤ አንጻር ይለዋል አገሩ ላይ ሰው ሞቶ በሶ በከተማው ሊያገኝ ሰው ካስማሰ የመድረክ ስሙ ነው። ኢትዮጵያን የሙዚቃ ትዕይንት በቅርቡ ተቀላቅለው የከረሙ ጆሮዎችን ሳይቀር ትኩረት መስረቅ የቻለው ካስማሰ በመጀመሪያ ስለ ራሱ በጥቂቱ ይነግረናል። ትክክለኛ ስሜ ፍቅሩ ሰማ ይባላል። ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት። ከዛም ኮመርሽል ስኩል ቀባው የንግድ ስራ ትምህርት ተማርኩ። ማርኬቲንግ ትምህርት ቤት እንደወጣው አንድ ሶስት ዓመት ከኩኑ አምላክ ፕሮዲውሰሩ ጋር ተገናኝቼ ጥሩ ጊዜ አሳደፍም እዛ አሁን ሰዓቱ ደርሶ በዚህ ዓመት ተለቀቀ። በዩቲዩብ አውታር ለሚያዳምጡ ሰዎች በተውከው ማስታወሻ ላይ የምትጫወታቸውን ሙዚቃዎች የትናንትን ሙዚቃ በዛሬ ስልት ለማናገር ተብሎ ይህንን አዲስ ዘዬ አንጻር ብለነዋል ስትል ጠቅሰዋል። አንጻር የተሰኘው ዜን ለመፍጠር አንተና ባልደረቦችህ ምን አነሳሳችሁ? አዲሱ ዜስ መለያዎቹ ምንድን ምንድን ናቸው? ሀሳቡ የመጣው ያው ፕሮዲሰሩ የሚሰራው ሙዚቃ ስታይሉ፣ ድሮ ሙዚቃዎችን እየመረጠ በአሁን ዘመን በሂፕ ሆፕ በተለያዩ ስታይሎች ይሰራ ነበር። ስለዚህ እኔ ደግሞ አገላለጽ ላይ ብንሰራ ብዬ አልኩና የድሮዎቹን ሙዚቃዎች ስንሰማቸው የሚጠቀሙት የአማርኛቸው የሚጠቀሙበት መንገድ ወደ እኛ እናምጣው ብለን አሰብ ከዛ አንጻር የሚለውን ሀሳብ ስናነሳ እንደ አስተያየት ነው ያልነው፣ እና አማራጭ የሙዚቃ ጥበብ እንዲሆን፣ ላብራቶሪ ማለት የምንሞካክርበት የተለያዩ ነገሮችን እያነሳ እኛ እንደምናየው አድርገን ስናቀርበው አንጻር ይሆናል ብለን ስላሰብን ሙዚቃው ከመለቀቁ በዋዜማው ስለነበረው ነገር ጥቂት አውራኝ ዲስቀለም ይዘህ ልትመጣ ነው። የአድማጭን ምላሽ ግን አላወከውም። ዋዜማውና ማግስቱ እንዴት ነበረ? ያው መጀመሪያ የለቀቅነው ማለዳ የምትለዋን አንድ ነጠላ ስራ ነበረ። እሱን ሲሰሙ ያው ባህላዊ ሙዚቃ የሚመስሏቸው ነበረ፣ ዘመናዊም አልመሰላቸውም። ሰው ሲያዩት ሁለቱንም ነገር ማየት ቻሉ። የዚህን ዘመንም ወጣት ልጅ ወይም የድሮውንም ማስታወስ ቻሉ በዛ ሰዓት ማለዳ ጥሩ እየሄደልን ነበረ። ከዛ ልክ ሰባቱን ስራዎች ስንጠቅ ከየት ነው የመጣው ክስተት ነው የሆነብን አሉ እነሱ ደሳ ያው ቤተሰቦች ደሳላቸው ይለውሰ ዘንሰውም አይቀማው ንብረት ፍር ለሚበላው ጉልበት ሞት ለአገር በአገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ ዘን ሰው ማይቀማው ንብረት ፈር ለሚበላው ጉልበት ሞት ለአገር ባገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ እናት ሀገር ትኑር ለኛ ሁሌ እንዲህ ብትጫወች ሁሌ እንዲህ ብትጫወች ሁሌ እንዲህ ብትጫወች ካስማሰህ ቀደም ብለህ እንደጠቀስክልኝ እድገትህና በትምህርት የሚያሳለፍከው በከተማ ውስጥ ነው። በሙዚቃዎች ውስጥ የገጠር ዘዬ ቆይት ያሉ የአማርኛ አጠቃቀሞችንም ትደጋግማለህ። ይህንን ክህሎት እንዴት አመጣኸው? ከየት የመነጭ ነው? ያው ቤት ውስጥ በሚወራው ነው እንጂ የተለየ ነገር አልነበረም። ቤተሰቦች የሚያወሩት ቤት ውስጥ የሚወራው አማርኛ ከነሱ እየመረጥኩ እኔ የሚገርሙኝ አገላለጾች ስለነበሩ አሁን ለምሳሌ ሰው ማይቀማውንበት የሚገርም አባባል ነው አንደኛ ስለተሰኘው ሙዚቃ ጥቂት እናውራ። አንደኛ በተሰኘው ስራህ ውስጥ ኢትዮጵያውያን ምሁራን የኢትዮጵያ ሙዚቃ ከዓለም የሙዚቃ ሁነት ጋር ሊኖረው ስለሚገባው ስፍራና ቀለም ሲወያዩ ያለበትን ድምፅ ቀንጭበ ተጠቅመሃል። ያንን ሐሳብ በሙዚቃ ውስጥ ለማካተት ለምንፈለግ? አንተስ የኢትዮጵያ ሙዚቃ በዓለም ሙዚቃ ውስጥ ምን አይነት ስፍራ ሊሰጠው ይገባል ብለህ ታስባለህ? እዛ ላይ አንድ አባባል ተጠቅም ያለው የእኛ ዓለም ሶስተኛ ነች እንዴ? የሚል ጥያቄ ነበረ ያቀረብኩት። እና እኛ ሙዚቃንም ጀምረነዋል፣ ሁሉንም ብዙ ነገሮችን ከኛ ነው የዓለም ህዝብ ያገኘው ብለን ሲወራ እንሰማለን፣ እናምናለን። ስለዚህ ምኑን ነው የምናካፍለው? የቱን ኢትዮጵያዊነት ሳጥን አይሸጥም ብዬ ስላስብኩ ምናችን እንሸጥ ሲባል ባህላችን፣ ፈሪሃ እግዚአብሔራችን፣ አመለካከታችን ስለ ዓለም ያለንን አመለካከት ከወጣት ቢሰሙ ብዬ መጀመሪያ ያው የሀገሬን ህዝብ አተዋወቀዋለሁ ከዛም እነሱ መስማት ወይም ከማድረካችለው አስተዳደጋችንን ነው እንግዲህ የምናካፍላቸው ወይም የእኛን ማዕነራችንን ባህሪያችንን እናካፍላለን ብለን somersaults so, so, or, or breakdancing, so, then what a tremendous contribution, what an enrichment that would be.

ለአድማጭ በነጻ የተሰራጩ ስድስት ሥራዎችን ለማዘጋጀት ምን ያክል ጊዜ ፈጅተዋል? አዲስ ዘይቤ ይዞስ መምጣት ምን አይነት ፈታኝ ነገሮች አሉት? ያው ቀድመን እየሰራን ነበረ። እኛ የነበርነው ብዙ ስራዎች ሰርተናል። ያው ለአድማጭ አልደረሱ። ግን በምን አይነት መልኩ የምተዋወቅ የሚለው አንድ በዚህ አመት ነው እንቅስቃሴውን የጀመርነው፣ የጀመር ነው ለማካፈል እስከ አሁን ጊዜ ስለፈጀ ያው ግማሽ አመት ማለት ይችላል። በስድስት ስራዎች የተዋወቃቸው አድማጮች ተጨማሪ ስራዎችን መጠየቅ የጀመሩ ይመስለኛል። የመጪው ዘመን እቅድህ ምንድን ነው? በቀጣይ ስራዎች ውስጥ ልታጎላቸው የምትፈልጋቸው ርዕሰ ጉዳዮችስ አሉ ወይ? አሉ፣ አዎ። እዚህ ላይ ያሳየነው ያው ለተለያዩ ለሀገራችን ወይም ለሴቶ እህቶቻችን ስለምንሰራው ስራ አላማችንን ነው ቀንጨብ አድርገን የሰጠ ነው። ስለዚህ በሚቀጥሉት ደግሞ የተሻለ ማብረሪያ ይኖራል ብዬ አስባለሁ። ከዛም ያው ከከተማው ድባብ ጋር አንድ ላይ መንቀሳቀስ ነው ማስበው። አንድ የመጨረሻ ጥያቄ፣ ሙዚቃዎች የቀረቡት በነፃ ነው። ብዙ የለፋሀበትን ስራ በነፃ ማቅረብ ምን አይነት ስሜት ታለው? በነጻ ስ እንዲሆን የፈለክበት ምክንያት ምንድን ነው? ስሜቱ ቀላልም ደስታን ይሰጣል። ያው መስጠት የራሱ የሆነ ደስታ አለው። በነፃ የሆነበት ምክንያት ደግሞ ለመልመድ እንዲችሉ ወይም ትክክለኛውን አክብሮት ከኔ መጀመሪያ ቢመጣ እነሱም ይቀበሉኛል ብዬ ስላስብኩ ያው እንደ ስትራቴጂ ነው እንደ ጥሩ ስልት ነው። ጥሩ ምላሽም ያገኘ ይመስለኛል። በመድረክ ስምህ ካስማሰ የሚለው ነው የምትጠራው። በአዲስ የሙዚቃ ስልት ብዙ አድናቂዎችን እያፈራህ ነው። በመጪ ዘመናትም ስኬቶች እንዲጎበኙ እመኝልሃለሁ። መልካም ምሽት ይሁንልህ። አመሰግናለሁ። አመሰግናለሁ። ማለዳት ነስቼ በዱር አቆጣጠር ማታ ራዊት ነው ሲባል አየውያችን ቆንጆ ወታ ማለዳት ነስቼ በዱር አቆጣጠር ማታ ራዊ Tilbut to pull in the tilber style of tibula. i work with water and it no bala The swan is shot. You're not wanting it now. Near the tie near the table, near the tie in the near the the When you the moon, in the swabila, we're in the 50 70 70 70 70 70 70 70 70 የፊልም ጸሐፊያን በጽሑፍ ያስቀመጡትን ታሪክ ነፍስ ከሚዘሩበት ባለሙያዎች መካከል አንደኛው የምስል ቀረጻ ከዋኙ ወይንም ሲኒማቶግራፈር ነው። ለሁለት ዓመታት ያክል የዘለቀውን የግር ሰዓት የቴሌቪዥን ተከታታይ ድራማ፣ መልካም የተመልካች ምላሽ ያገኘውን ቁራኛ ፊልምን ጨምሮ ወደ አስር የሚጠጉ ባለሙሉ ሰዓት ፊልሞችን ቀረጻ ከነውኗል። የተሳተፈባቸውን የሙዚቃ ቪዲዮዎችና ከውጭ አገር ባለሙያዎች ጋር የተባበረባቸውን ስራዎች ከቆጠርን የእንግዳችንን ታታሪነት እንረዳለን። ቢሊ መኮንንና ፊልም የተገናኙበትን አጋጣሚ እንስማ። በመጀመሪያ ውስጤ ሳላውቀው ፊልም የሚለው ሐሳብ ከመምጣቱ በፊት ኢትዮጵያ ውስጥ ፊልም መስራት እንደ ሙያ ከመቆጠሩ በፊት ያው ይታወቃል። በክበባት ውስጥ በሚኒ ሚዲያ ቲያትሮች ይሞከራሉ። እና ትልቁ ህልማችን ትንሽ ሆነን የቲያትር ዝንባሌ ሲኖርት መድረኮችን ነው የምናስበው፣ የቲያትር መድረኮች እና በዛ ጊዜ እንደዚ አይነት ዝንባሌ ነበረኝ። ግን በዛ መቀጠል ስላልቻልኩ ትንሽ ሆኜም ስለነበረ እሱን ማስቀጠል አልቻልኩም። ግን ከጊዜ በኋላ ፊልም የማየት ፍላጎት አለኝ። ፊልም ሳይ ግን ፊልምን ወድጄ ነው እንጂ ፊልም ሰሪ ይሆናሉ የሚል ግምት አልነበረኝም እና ቪዲዮ ቤት ከፍቼ በቪኤችኤስ ጊዜ ፊልም በማከራይበት ጊዜ ተጨማሪ ነገር ምን ልማር በሚለው ውስጥ በምርጫዬ ላይ ሁለት ነገር አስቀመጥኩኝ። አንዱ የሞባይል ጥገና ብማር አልኩኝ። አብሮ ሊሄድ የሚችለው ከሙዚቃ ቤቱ ጋር ጎን ለጎን የሚሄድ ሁለት፣ ደግሞ ካሜራ በቀርጽ በሚለው ነው እና ካሜራ ስንቀርጽ የሚታወቀው ካሜራ አብዛኛውን ለሰርግ ነው የሚታወቀው እና በቃ ስለምወድም ካሜራ ካሜራ እየሰራው ሰርግም እየሰራው ጎን ለጎን ከቪዲዮ ቤቱ ጋር አብሮ የሚሄድ ስራ ነው በሚለው ሁለቱን ለምርጫ አስቀምጬ ልቤ ወደ ካሜራው አደላ እና ቶም ቪዲዮግራፊ በ1999 ሁለት መጨረሻ በ1999 አካባቢ ቶም ግራጁዌት አረኩ እና እዛ በምማርበት ጊዜ የቲያትር ፍላጎት አለኝ ስቶሪ የመጻፍ እና ቲያትሮችን የማንበብ ነገሮች ስለነበሩ፣ ቶም አጫጭር ሾርት ፊልሞች ስቶሪ ክሬት አድርጋችሁ የአራት ደቂቃም የሶስት ደቂቃም ፊልም ስሩ በሚባልበት ጊዜ ያ ነገር በጣም እየሳበኝ እየጓጓው፣ የተሻለ ሀሳብ እያቀረብኩኝ ከመምህራኖችም ጋር ጥሩ ግንኙነት በማድረግ በምማርበት ጊዜ፣ አይ እኔ ሰርግ አይደለም የምሰራው ፊልም ነው የምቀርጸው የሚለው ሀሳብ ለኛ ጎሌን አገኘው ብዬ ማስበው እዛ ቦታ ላይ ነው መነሻው እና ጅማሮ እዛ ነው ማለት ነው። እንግዲህ ቢሊ፣ ብዙ ጊዜ ተመልካቾች ፊት ለፊት የሚታዩ ተዋናዮችን እንጂ ከኋላ ያሉ ባለሙያዎችን ልፋትና ተግባር ያን ያክል አያዩም ይባላል ለምሳሌ ሲኒማቶግራፈር የሚባለው ባለሙያ ምን አይነት ስራዎችን የሚሰራ ነው ብሎ የሚጠይቁ ሊኖሩ ይችላሉ ሲኒማቶግራፈር ምን ይሰራል በአንድ የፊልም ስራ ውስጥስ ያለው ሚና ምን ያህል ወሳኝ ነው መጀመሪያ ሲኒማቶግራፈር የሚባለው ከስራው በፊት ትርጓሜው ራሱ እንደሚናገረው በብርሃንና በጥላ ምስል የሚናገር በተናገረው ምስል ደግሞ ታሪክ የሚተርክ የሚል ስም ነው ያለው ስሙ ራሱ ቢተረጎም ሲኒማቶግራፈር ወይም ዳይሬክተር ኦፍ ፎቶግራፈር የሚባለው ቃሉን እንኳን ሲተረጎም ሆነ ትርጓሜ ሲተረጎም እና ያ ማለት ምንድን ነው? ፊልሙ ውስጥ እንግዲህ አጽምና ስጋ ያለበሰ ወረቀት ላይ ያለ ታሪክን ወደ ምስል ወደ ተንቀሳቃሽ ወደ ታሪክ ትረካው በብርሃና በጥላ ስሜቶቹን ተሸክሞ በፍሬም ውስጥ ሀሳቦችን ገልጾ ከተመልካች ጋር የሚያገናኝበት ትልቁ የፊልም ሚዲየሙ ካሜራው ነው። አይኑ የፊልሙ አይን ካሜራው ነው። ወረቀት ላይ ያለውን ሀሳብ ነው ካሜራው የሚያይለት እና የዳይሬክተሩ ሀሳብን ሊተረጉም ያሰበውን ሀሳብ ነው በካሜራ የሚታየው። እና ፊልም ላይ በጣም ትልቁ ኮሚኒኬሽን ካሜራ ነው ማለት የወረቀቱን ወደ አይን የሚተረጉም ወይም የሚገለብጠው መሳሪያ ትልቁ መሳሪያ ካሜራ ነው እና እነዚህ ሁለቱ ሲኒማቶግራፈሩ እና ካሜራው ሲዋሃድ ነው እንግዲህ የጽሁፉም፣ የደራሲውም ሀሳብ፣ የተዋናያኖቹም አቅም፣ የዳይሬክተሩም ፍላጎትና ኢንተርስት በዛ ፍሬም ውስጥ ተቀንብቦ ነው እንግዲህ ሀሳቡ በተፈለገው መልኩ ኦዲንስን እንደ የታሪኩ ስሜት ሊያሻግር የሚችለው እና ትልቅ ሚና አለው። እሱ መሳሪያ ባይኖር ፊልም የሚባለው ሀሳብ አይመጣም። የሬዲዮ ድራማ የሆነውም በጆሮ የሚሰማ ወይም የመድረክ ቲያትር ሲባል ኦዲንሱ እዛ ቦታ ብቻ ካልሄደ ቲያትሩን ማየት ወይም ታሪክ መከታተል የማይችልበት መንገድ ነው። ካሜራ መኖሩ ነው እንግዲህ በየቤታችን በቴሌቪዥንም በአይናችን ሀሳቦችን እንድናይ በፊልምም ሲኒማ ምንድና ያደረገው ሀሳብ ካሜራ ነው፣ እና ከካሜራማን ያሉት ጀርባዎች ከሀሳብና ከተመልካች መሀል ቆመው ድልድይ የሆኑ ስራ የሚሰሩ ናቸው። ይሄ እላለው በራሴ ከበርካታ የሀገር ውስጥና የውጭ ሀገራት የፊልም አዘጋጆች ጋር እንደሰራ አውቃለው። በሌሎች ሀገራት አዘጋጆች ላይ ያየሁና የእኛም የፊልም ሰሪዎች መተግበር ቢጀምሯቸው የምትላቸው ልምዶችን አግኝተ ይሆን? መጀመሪያ እንግዲህ የተዋስነው ነው ፊልም የእኛ ሀገር ክሬሽን አይደለም። እኛ ሀገር የተፈጠረ አይደለም፣ ከውጭ የተዋስነው ነው እና ልምዱም አብሮ አለ እና እኛ ጋር እየሰራን እንደምንሰራ አውቃለሁኝ። ጅማሮ ጥሩ ነው። የሚበረታቱ ስራዎች አሉ። ግን ምንድን ነው ትልቁ በማንኛውም ፊልድ ፕሮፌሽናል በሚባለው መንገድ ሲኬድ መጀመሪያ ፕሮፌሽናል ዲሲፕሊኑን ማወቅና ማክበር ነው ትልቁ ነገር። ዳይሬክተርም ሆነ ሐኪምም ሆነ ኢንጂነሪንግ በሙያው ሊሰራው ላሰበው ሙያ መጀመሪያ ዲሲፕሊን ነው የተለየ የሚያደርገው ምሱ ነው እና እኛ ሀገር ምንድነው ያኛው ዲሲፕሊን ብዙ አይታይም አይንጸባርቅ አብረን ስላመሸን በእጅጉ ደስ ብሎናል። ሀብታሙ ስዩን በመስተንግዶው፣ ኤልያስ አስማሪያ ደግሞ በቅንብሩ አብረናችሁ ነበር። የሳምንት ሰው ይበለን። ልቤ ተበበዋ